የኦሮሞ ዲሞክራሲያዊ ግንባርና ኦሮሞ ዲሞክራሲያዊ ፓርቲ አብረው ለመስራት የውህደት ስምምነት ተፈራርመዋል። በስምምነቱ ላይ የሁለቱም ድርጅቶች አመራር የተገኙ ሲሆን ውህደቱን በአገሪቱ አብሮ የመስራት ባህልን የሚያዳብርና ታሪካዊ ብለውታል። ሙክታር ጀማል ነው የላከልን ዘገባው ነው። ዛሬ በኦሮሚያ ዲሞክራሲያዊ ግንባርና በኦሮሞ ዴሞክራሲያዊ ፓርቲ መካከል በኦሮሚያ ፕሬዚዳንት ጽሕፈት ቤት የተደረገው የውህደት ስምምነት የሕዝብ ትግልን በተበታተነ መንገድ ከመምራት ይልቅ ተመሳሳይ አስተሳሰብ ያላቸው ድርጅቶች ተቀራርበው ተባብረው የመስራት ባህልን እንዲያዳብሩ መሠረት የሚጥል መሆኑ ተነግሮለታል። ይህ ጊዜ በኢትዮጵያ የፖለቲካ ታሪክ እጅግ አስፈላጊ መሆኑን የገለጹት የኦሮሚያ ፕሬዚዳንትና የኦዲፒ ምክትል ሊቀመንበር አቶ ለማ መገርሳ ሁለቱም ድርጅቶች ያላቸውን ትኩስ የወጣት ኃይልና ልምድ አጣምረን በመንቀሳቀስ ለተሻለ ሥራ እንደሚተጉ ገልጸዋል። አቶ ለማ በመቀጠልም የተጀመረውን የልማት፣ የዲሞክራሲ፣ የሰላም ጉዞ ለማጠናከር አንድ ሆነው ለመስራት ይህ ቀን በዳግም ለህዝብ ቃል የምንገባበት ነው በማለት ነው የገለጹት በዛሬው እለት ወደዚህ ውደ ስንመጣ አንደኛ በአሁኑ ጊዜ የኦሮሞ ህዝብ ፍላጎትና መላ ያገራችን ህዝብ ፍላጎት በተለያየ መንገድ ከምንከፋፈል ከፋፈል ከተለያየን፣ ከምንታገል እየተዋህድን አንድ እየሆንን በተለይም ሀሳባችን እና አላማችን የተቀራረብን ድርጅቶች እየተዋህድን አንድ ሆነን እንድንሰራ በከፍተኛ ደረጃ ህዝባችን የሚፈልግ እና እንዲሁም ደግሞ አሁን የደረስንበት። የትግል እድገትም ይህንኑ የሚፈልግ መሆኑን በመገንዘብ ሁለቱ ድርጅታችን በጋራ ሆነ ተዋህደው እንዲሰሩ ወስነናል። ይሄ እንግዲህ በኦሮሞ ሕዝብ ትግል ውስጥም ይሆን አጠቃላይ በሀገራችን አሁን ለምናካሄደው የዴሞክራሲ ስርዓት ግንባታ ትልቅ ትርጉም ያለው የሌሎችም ጥሩ አርአያ ሊሆን የሚችል ጅምር ነው ብለን ነው የምናስበው። በኢትዮጵያ ታሪክ ውስጥ ከዚህ ቀደም ዲሞክራሲን ለመገንባት ታስቦ ብዙ ጊዜ ሳይሳካ ቀርቷል ያሉት የኦሮሞ ዲሞክራሲያዊ ግንባር ሊቀመንበር አቶ ሌንጮለታ ከዚህ ቀደም ለውጣ ውረዶቹ ትልቅ ምክንያት የነበረው አለመቻቻላችን ነው ብለዋል። አሁን የተፈጠረው ሂደት ለዲሞክራሲ ግንባታ ምቹ መሆኑን ገልጸው ድርጅታቸው የበኩሉን እንደሚያበረክትም ገልጸዋል። በጣም ነው ደስ ያለኝ። በዚህ ቀን ሁለቱ ድርጅት የኦሮሞ ዲሞክራሲያዊ ግንባርና የኦሮሞ ዲሞክራቲክ ፓርቲ ለመዋሃድ የመጀመሪያውን እርምጃ ወስደናል። ይሄ ደግሞ ዲሞክራሲን ለሚናፍቁ ኃይሎች በሙሉ የተስፋ ምንጭ እንደሚሆን ተስፋ አለኝ እና የቀረው የጉዞ መንገድ ረዥም ነው ውጣ ወረዱም ብዙ አስቸጋሪ እንደሚሆን ጥርጣሬ የለኝ። ነገር ግን ተያይዘን ተደጋግፈን ከገፋንበት እናሸንፋለን ብዬ አምናለሁ። አቶ ሌንጮ በመቀጠል አሁን ያለው መንፈስ አዲስ ነው፣ አዲስ አስተሳሰብ መገንባት ያስፈልጋል በማለትም ገልጸዋል። ትናንትን ከማሰብ ይልቅ በአዲስ አስተሳሰብ አብሮ መጓዝ እንደሚሻልም የተናገሩት አቶ ሌንጮ ለታ ይህ የዲሞክራሲ ጉዞ ግንባታ ብዙ ሸክም ያለው መሆኑን ተናግረው ተጋግዘን በጋራ መሸከም አለብንም ሲሉ ለሌሎች ድርጅቶችም ጭምር መልእክት አስተላልፈዋል። ሌሎችም ድርጅቶች እንደዚሁ ተሰባስበው ኃይላቸውን፣ ችሎታቸውን አንድ ላይ አድርገው ለዚህ ለምናደርገው የዲሞክራሲ ግንባታ ዓላማ እንዲያውሉ ጥሬዬን አቀርባለሁ። ዛሬ ዚህ ስብሰባ ላይ ላስተናገዱን ፕሬዝደንት ለማ እንደገና መልሼ እግዚአብሔር ይስጥልኝ ይላለሁ። አመሰግናለሁ። ይህ ውህደት ታሪካዊና የለውጥ ጉዞ የሚያፋጥን ነው ያሉት የኦሮሚያ ብሔራዊ ክልላዊ መንግስት ፕሬዝዳንትና የኦዲፒ ምክትል ሊቀመንበር አቶ ለማ መገርሳ ዛሬ የተዋሃዱት ሁለቱም ድርጅቶች የየራሳቸው ታሪክ ያላቸው መሆናቸውን ተናግረዋል። የኦሮሞ ሕዝብ ትግል መሐንዲስ ሲሉ የገለጿቸውን የኦሮሞ ዴሞክራቲክ ግንባር አመራሮችን ልምዳቸውን በወጣቱ ኃይል ላይ ደምረው የተሻለ ውጤት ማስመዝገብ እንደሚችሉም ተናግረዋል። አቶ ለማ በመቀጠልም በሀገር ግንባታ በተለያየ የፖለቲካ ዘውግ እምነትና አስተሳሰብ ተበታትኖ ከመደራጀት ይልቅ አንድ ሆኖ በሀገራዊ እይታ አብሮ መስራት አስፈላጊ ነው ብለዋል። አቶ ለማ ለሌሎች ድርጅቶችም ጥሪ አቅርበዋል። ከመቼውም ጊዜ በላይ ለሀገራችን ዴሞክራሲ ዛሬ ያስፈልጋታል። ዴሞክራሲ በባህሪው በሂደት የሚገነባ ቢሆንም መቻቻልን፣ መደማመጥን፣ መተሳሰብን ከመቼውም ጊዜ በላይ ከመለያየት አንድ ላይ ሆኖ መስራትን የሚጠይቅ ብዙ ፈተና ያለው ጉዳይ ነው። ስለዚህ የዲሞክራሲ ስርዓታችንን እውን ለማድረግ ለሀገራችን አስፈላጊነቱ የግድ ከሆነ እንዲህ የተዋህድን እየተባበርን መስራት እጅግ በጣም አስፈላጊ ነው። ያ ካልሆነ ህብረተሰባችንን ልንመር አንችልም፣ አገራችንን ልለውጥ አንችልም። ዛሬ እኛ ደግሞ እንደ መሪዎች ታሪክ የጣለብን አደራና ኃላፊነት ስለሆነ ይህንን ለመወጣት አሁን የጀመርነውን ነገር ማድረግ እጅግ በጣም አስፈላጊ ነው። ስለሆነም እንደ ኦሮሚያ አስራ ምናምን ድርጅት ሆነን ለአንድ ኦሮሞ ህዝብ ከምንታገል ሌሎችም እኛ ልክ ዛሬ ላይ በጀመርን አይነት መልኩ ተመሳሳይ አላማ፣ ተመሳሳይ ኢዲኦሎጂ፣ ተመሳሳይ ስትራቴጂ ያላቸው አካላት ወደኛም ነገ መጥተው ቢቀላቀሉን በደስታ የምንቀበል መሆኑ አስፈላጊ ስለሆነ ለአሜሪካ ድምጽ ሙክታር ጀማል ነኝ ከአዲስ አበባ።